የሶሪያ መንግስት የሰብአዊ እርዳታ እንዳይታደል ፈቃድ ከለከለ በማለት አንድ ከፍተኛ የተባበሩት መንግስታት ድርጅት ባለሥልጣን ወንጅለዋል። በብዙ ሺዎች ለሚገመቱ ሊደረስባቸው ለማይቻል የውጥር ጉዳተኞች እርዳታ እንዳይታደል የሶሪያ መንግስት አግደዋል ተብለዋል። ሊዛ ሽላይን ከጄኔቫ ዘገባ ልካለች። ትዝታ በላቸው ታቀርበዋለች። የተባበሩት መንግስታት ድርጅት ልዩ አማካሪ ኢያን ኤግላንድ ይህን ያለፈውን ሳምንት አሳዛኝ ሲሉ ገልጸዋል። በጦርነት ቀጠና ውስጥ ለሚገኙና ሊደረስባቸው ከባድ የሆነ 287 ሺ ለሚሆኑ ሶርያውያን የእርዳታ ቁሳቁስ ለማድረስ የተባበሩት መንግስታት ድርጅት ከመንግስት ፈቃድ ለማግኘት አራት ቀናት እንደጠበቀ ተናግረዋል። አምስት የከባድ መኪና ምግብና የሌሎች ቁሳቁስ እርዳታ ጭነቶች የሶሪያን መንግስት ፈቃድ እየተጠባበቁ ነው ብለዋል። ኤግላንድ የተራድኦ ድርጅቶች ባለፈው ሳምንት እርዳታ ሊያቀርቡ የቻሉት አርባ አምስት ሺህ ለሚሆኑ ሰዎች ብቻ መሆኑንና የሶሪያ ተቃዋሚዎችም የእርዳታ እህል እንዳያልፍ መንገድ እንደሚዘጉ ገልጸዋል። ጦርነት ከሚካሄድባቸው አስራ ስምንት አካባቢዎች አስራ አምስቱ መንግስት ቁጥጥር ስር ስለሚገኙ ዋናው ተጠያቂ ግን መንግስት ነው ብለዋል። የተባበሩት መንግስታት ድርጅት በእነዚህ አካባቢዎች የሕጻናት ክትባት ዘመቻ የማካሄድ እቅድ እንዳለውም ገልጸዋል። የመንግስታቱ ድርጅት ልዩ አማካሪ ኢያን ኤግላንድ ወደ አብዛኞቹ ቦታዎች ለመድረስ ችግር አለ። በጎ ፈቃደኞችና የጤና ባለሙያዎች በሚሊዮኖች ለሚቆጠሩ ሕፃናት የተላላፊ በሽታ መከላከያ ክትባት ከመስጠት እንዳያስቆሙ እየተማጸን ነው። በዚህ ጨለምተኛ በሆነ በሶሪያ ሁኔታ አንድ አዎንታዊ ጉዳይ በጦርነት ከተበጣጠቁ አራት ከተሞች የተባበሩት መንግስታት ድርጅት የቆሰሉና ሕሙማን ለማውጣት ፈቃድ ማግኘቱ ነው ብለዋል።